በአዲስ አበባ አስተዳደርና በስሩ በሚገኙ መስሪያ ቤቶች ከአንድ መቶ አምስት ሺህ በላይ ሰራተኞች እንዳሉ መረጃዎች ይጠቁማሉ። ይሁንና እስካሁን በትክክለኛ ማስረጃ የተቀጠሩ የመኖራቸውን ያህል በመላው ሀገሪቱም ሆነ በከተማዋ አስተዳደር ከተለያዩ የትምህርት ተቋማትና ሐሰተኛ ሰነድ ከሚሰሩ ግለሰቦች ሕገወጥ ማስረጃዎችን በማቅረብ የማይገባቸውን ቦታ በመያዝ የስራ እንቅፋት የፈጠሩ ጥቅም እያገኙ የሚገኙና የወንጀል ተግባር ውስጥ የተዘፈቁ በሺዎች የሚቆጠሩ ሰራተኞች መኖራቸውን በ የተለያዩ መረጃዎችና ጥቆማዎች እንደተደረሰበት አስተዳደሩ በመግለጫ አስታውቋል። ይህ ደግሞ በከተማዋ ለአመታት ሲታዩ ለቆዩት የስራ ብቃት ማነስ ችግር፣ የመልካም አስተዳደር እጦት፣ የተቀላጠፈ አገልግሎት ችግርና ብልሹ አሰራር ዋና መንስኤ ሆኖ መቆየቱም ተመልክቷል። የከተማው አስተዳደር የህዝባዊ አገልግሎትና የሰው ኃይል ልማት ቢሮ በከተማው ለማህበረሰቡ የሚሰጠውን የአገልግሎትና የአስተዳደር ጥራት ለማሻሻል ሀሰተኛ የትምህርት ማስረጃ በማቅረብ ያለ አግባብ ጥቅም ሲያገኙ የቆዩ ሰራተኞችና ኃላፊዎች ሁሉ ራሳቸውን እንዲያጋልጡ የሰጠውን የጊዜ ገደብ እስከ ታህሳስ 30 2010 ዓ ም ማራዘሙንም የቢሮው ኃላፊ አቶ ይስሀቅ ግርማይ ገልጸውልናል። አቶ ይስሀቅ የይቅርታና ምሕረት አማራጩ የተፈለገውና ሁሉንም ጥፋተኞች ለሕግ ማቅረብ ያላስፈለገው በሺዎች የሚቆጠሩ ጥፋተኞች ተመልሰው የሀገሪቱ ሸክም እንዳይሆኑ በማሰብ ነው ሲሉም አስረድተዋል። በተሰጠው የጊዜ ገደብ መሰረትም ራሳቸውን በፈቃደኝነት ለሚያጋልጡ ጥፋተኞች አስተዳደሩ ይቅርታ እንደሚያደርግላቸውና በሚመጥናቸው የስራ ቦታ ላይ መልሶ እንደሚመድባቸው ኃላፊው ይናገራሉ። ሐሰተኛ ትምህርት ማስረጃዎች አሰስመንት ደርጎ በሺዎች የሚቆጠሩ ሰራተኞችም ያሉበት ሰራተኞችም ያሉበት ከተገኘ በኋላ የኛ ከተለያየ መነሻ ተነስተው ስለሆነ ይህንን ድርጊት የፈጸሙት ከመቀጠራቸው በፊት በሀሰተኛ ትምህርት ማስረጃ ከገቡ ይቅርታውን አይመለከታቸውም። በወንጀልም በአድሚኒስትሬቲቭ ይጠይቃል። ነገር ግን በትክክለኛ የትምህርት ማስረጃ ገብተው ተቀጥረው በኋላ ግን ላይ ምክንያት እንደዚህ አይነት ዜጎች ካሉ መንግስት ምንም እንኳን ይሄ ጉዳይ ወንጀል ቢሆንም ኢብን ከስራ ማባረር ይቻላል በኋላ ደግሞ ከተማው ሸክም ስለሚሆኑ ቢያንስ ቅን ሆነው አስተዳደራዊ ይቅርታ ነው የምናደርግላቸው። ዜጎች ከአዲስ አበባ ከተማ አስተዳደር የተገኘ መረጃ እንደሚጠቁመው እስካሁን የጊዜ ገደቡን ተጠቅመው ራሳቸውን ያጋለጡ ሰራተኞች ከአንድ መቶ አይበልጡም። ቀጣዩ እርምጃ በከተማው አስተዳደር ስር በሚገኙ መስሪያ ቤቶች በተቋቋሙ የአጣሪ ኮሚቴዎች ምርመራ አካሂዶ በሚሰበሰቡ ጥቆማዎችና መረጃዎች መሰረትም ጥፋተኞች እስካሁን አላግባብ ያገኙትን ጥቅም እንዲከፍሉ እንደሚደረግና በህጉም መሰረት ቅጣት እንደሚወሰ ንባቸው ተጠቁመዋል። የአዲስ አበባ መስተዳደር ሲቪል ሰርቪሱ ግልጽና የተቀላጠፈ አሰራር እንዲኖረው አላደረገም የሚሉ አንዳንድ አስተያየት ሰጪዎች ከዚህ በፊትም ብዙዎች በሀሰተኛ ማስረጃ የማይገባቸውን ቦታና ጥቅም ሲያገኙ እንደነበረ መረጃዎችና ጥቆማዎች አስተዳደሩ ሳይደርሱት ቀርተው ሳይሆን ትክክለኛ ሙያና እውቀት ያላቸውን ሰዎች በሚመጥናቸው ቦታ ላይ መድቦ ከማሰራት ይልቅ ለድርጅታዊ ታማኝነት ከፍተኛ ቦታና ትኩረት ይሰጥ ስለነበረ ነው ሲሉ ቅሬታቸውን ያሰማሉ። አቶ ይስሐቅ ግን በዚያ አይስማሙም። ይሄ ትክክል አይደለም። ሰው ሲቀጠር ማንም ሰው ግልጽ እንደሚያደርገው በመስፈርትና በመስፈርት ብቻ ነው። ባለው የትምህርት ማስረጃ እና አገልግሎት ብቻ ነው። የገሌ አባል ስለሆነ፣ እገሌ ደጋፊ ስለሆነ፣ እገሌ ተቃዋሚ ስለሆነ በሚል በምንም መንገድ በምንም መስፈርት የተመደበ ሰራተኛ የለም። የይቅርታው እስከ ታህሳስ ሰላሳ ስለተራዘመ አሁን የመጣው በሙሉ ነው እየተቀበልኝ ያለ ነው ዝርዝሩ የማን አባላት የሆኑም ምን የሆኑ ገና አላየ ነው። የአዲስ አበባ ከተማ አስተዳደር አሁን የጀመረው በሀሰተኛ የትምህርት ሰነድ የተቀጠሩ ወንጀለኞችን የማጥራት ዘመቻ ስራውን ሰራተኛ ብቻ ሳይሆን በአመራር ደረጃ የሚገኙትንም ጭምር እንደሚመለከት ነው የተገለጸው። አስተዳደራዊ ይቅርታው ጥፋታቸውን ላመኑ ሰራተኞች እንጂ የሀሰት ሰነድ የሚሰጡ የትምህርት ተቋማት ከፍርድ እንደማያመልጡም ተመልክቷል። ይህንን ሰዎች እየሰጠ ተቋም አስተዳደራዊ ይቅርታ የሚደረግላቸው ለሰራተኞች ብቻ ናቸው እንጂ ድርጅቱ ከህግ ማያመልጡ። የአዲስ አበባ ከተማ አስተዳደር የጀመረው ህግና ስርዓት የማስያዝ እርምጃ በሁሉም የስልጣን እርከን ላይ በሚገኙ አመራሮችና በተለያዩ ክልሎችም ተጠናክሮ መቀጠል አለበት ሲሉ በርካታ ስቴት ሰጪዎች ይገልጻሉ።